የምሽቱ የዲሞክራሲ በተግባር እንግዳ የህዝባዊ ወያነ ሓርነት ትግራይ መስራች አባል አንጋፋው አስገደ ገብረስላሴ በውጊያ በአዋጊነት በስንቅና ትጥቅ አከፋፋይነትና በውጊያ አሰልጣኝነት ለ17 ዓመታት ሰርተዋል። መሳሪያ አንስተን ወደ በረሃ ለትግል የገባነው የሀገሪቱን ሉዓላዊነት ለማስጠበቅ በተለይም የባህር በሮቿን ባለቤትነት ለማስከበር ደርግን አስወግደን ዲሞክራሲያዊ ስርዓት ለመመስረት እንጂ የህወሀት መሪዎች ስልጣን ከያዙ በኋላ እንዳደረጉት ኤርትራን ለማስገንጠል አልነበረም ሲሉ በቁጭት ይናገራሉ። አቶ አስገደ ከሰላሳ ሺህ በላይ ታጋዮች ጋር ከድርጅቱ እንዲሰናበቱ ከተደረገ በኋላ አሁንም ይሰራሉ። ምን እየሰሩ ነው? ለሕክምና ዋሽንግተን ዲሲ የሚገኙት አቶ አስገደ ገብረስላሴን ሰለሞን ክፍሌ ለዲሞክራሲ በተግባር አናግሯቸዋል። ውይይቱ ሌላ የተቀላቀሉት የፖለቲካ ድርጅቶች ይኖር እንደሆነ ለቀረበላቸው ጥያቄ በሰጡት መልስ ይጀምራል። ከወጣሁ በኋላ አረናን መሰረትኩ። የመድረክ አባል ነበርኩ። ግን ይህ ሁለት ዓመት ዝም ብዬ አክቲቭ ሆኜ መስራት ካልሆነ በስተቀር ሙሉ በሙሉ አልንቀሳቀስም። ጤናም አላገኘሁም። አሁንም የአረና ፓርቲ አባል ነት አይደለም። አሁን ግን የሁሉም የአንድነት ሀይሎች ደጋፊ ነኝ። ለአንድነት ለሚታገሉ በሙሉ አክቲቭኛ በተለያየ መንገድ ተባበራቸዋለሁ። አቶ አስገደ የኢህአዴግን በተለይም የራስዎን የህወሀትን አመራር በመተቸትና በመቃወም በየጊዜው በሚያወጧቸው ጽሁፎች ይታወቃሉ። በጣም በጣም ጠንካራ አስተያየቶች ናቸው የሚሰጧቸው። እንደሚያውቁት ደግሞ ምንም እንኳ መንግስት ሐሳብን በነፃ ለመግለጽ የሞከረ አንድም ሰው አልታሰረም ቢልም በርካታ ጋዜጠኞችና የተቃዋሚ ፖለቲካ መሪዎች ታስረዋል። እርስዎ በጻፏቸው የተቃውሞ አስተያየቶች ምክንያት ታስረው ያውቃሉ? መቼ ለስንት ያህል ጊዜ? እኔ ከእስራቱ ይልቅ ብዙ መጎሳቆል ደርሰኛል ስም ማጥፋት፣ ልጆች የማሰር፣ የመንገላታት አጋጥሞኛል። እኔም በጻፍኩት መጽሐፍ ጋህድ ሰዎስ ስማጠፋ ተብዬ አጭር ጊዜ ቢሆንም አስረውኝ ነበር። አምስት አመት ሙሉም ተማጉተናል። ስለዚህ እኔ በህግ ድህና አይሆን ዳኞች ሲገኙ እረታቸዋለሁ። እንደገና ይገለብጡታል። በተለያየ መንገድ ይገለብጡታል። ወደ ዘጠኝ ጊዜ ተፈርዷል፣ ዘጠኝ ጊዜ ተከፍቷል። እና ከዛ በላይም በኢኮኖሚ እንድደቅ ከቤተሰብ እንድነጠል ይሄ ጓዶች የበላ ነው የከዳ ነው እየተባለ ከተወለድኩበት መንደር ሳይቀር ሄደው ቀስቅሷልና ከመግደል ከማሰር በላይ ብዙ ተጠቅቻለሁ። አሁንም ልጆቻን በራሴ እንደ ሁለተኛ ሦስተኛ ዜጋ አዲስ ሌላ ቀርቶ ከእኔ ሻይ የጠጣም ከኔ የሄደም ተጠርጣሪ ነው። የወቅቱን የኢትዮጵያ ሁኔታ እያነሳን እንነጋገር እስኪ። በቅድሚያ የመንግስቱን የአስቸኳይ ጊዜ አዋጅ እንዴት ያዩት? በእርግጥ አሁን ተነስቷል ተብሏል። የመንግስት ጊዜያዊ አስቸኳይ አዋጅ ድሮም ሳይታወጅ ታውጆ የተሰራበት ነው። ሰው ታስሯል፣ ከአዋጅ በፊት ሰው ታስሯል፣ ተገድለዋል፣ ከሀገር ተሰደዋል፣ ፕሬስ ተዘግተዋል። ሁሉም ነገር ተዘግቶ ነበር። በግልጽ በአዋጅ ሲመጣ ደግሞ ሰው አዲስ ይመስለዋል። እንጂ ኢህአዴግ ስልጣን ከያዘ ጀምሮ በአገሪቱ ጦርነት አቋርጦ ያውቅም፣ ሰው ማሰር አቋርጦ ያውቅም፣ መግደሉ አቋርጦ አያውቅም። ከገባም ዝም ብሎ የጭንቀት አዋጅ ነው እንጂ ለውጥ ላይ አይመጣ አይችልም። አሁንም አዋጅ አንስተናል ቢሉም ከአዋጅ በፊት ለውጤ ላልነበረም ብያለሁ። አሁንም ለውጤ ላልነበረም በአዋጅም ያው ነው አንድ ነው። ከዛ ውጭ አይሆንም። ግን አዋጅ ከነሳ ለምን ተነሳ? የሚለው ነገር መልስ የለውም። አዋጅ ከተነሳ እስረኞች፣ ፓርቲዎች መፈታት አለባቸው፣ ጋዜጠኞች መፈታት አለባቸው። ቢታወጅም ባይታወጅም ለእኔ ለውጥ አይሰጠኝ። ሙስናን በተመለከተም ተዋስገደ መንግስት በቅርቡ ይጠረጠራሉ ያላቸውን ባለስልጣናትና ለላሎች ይዞ ካሰረ በኋላ ጉዳያቸው በፍርድ ቤት እየታየ ነው። እስኪ በዚህ ላይ ያለሁትን አስተያየት ልስማ ለምን መሰለህ አቶ ሰለሞን፣ ሙስና በሀገራችን ከቀበሌ እስከ ጠቅላይ ሚኒስትር ቢሮ ሳ ሙስና አለ። ጠቅላይ ሚኒስትር ቢሮ ራሳቸው ኃይለማርያም ደሳለኝ እንዳሉትም ሙስና ስርቅ፣ ክራይ ሰብሳቢነት ከጠቅላይ ሚኒስትር ጀምሮ እስከ ታች የተዘረጋ ነው። በተለየ ደግሞ በኢህአደግ ፓርቲዎችና ኢህአደግ በሚመራው ፓርቲ ያለ የተበላሸ አሰራር እናስወግዳለን የስልጣን መዋቅርም እናደርጋለን ብሏል። ጠቅላይ ሚኒስትር ሀይለ ማርያም እስካሁን አላየንም። ክልት ሁለት ዓመት ነው። ከዛ በፊትም ጠቅላይ ሚኒስትር መለስ በነበርበትም ሙስና እናጠፋለን፣ ሙስና ካላጠፋን አንድ እርምጃ እንሄድም የሚል ነበራቸው። ቆየት ብለው እንደገና ሙስና ከጉንዱ ከቆረጥን ኢህአዴግ በሙሉ ከጉንዱ ይቆረጣል ብለዋል። ጠቅላይ ሚኒስትር መለስ ማለት ነው። ቆየት ብለው ደግሞ ሙስና ከተያዝክ ወንጀል ነው፣ ካልተያዝክ ሙያ ነው ብሏል። ስለዚህ ሙስና ኢህአዴግ ከመቀለ ከሰማንያ አራት ዓመተ ምህረት ጀምሮ የጀመረ ነው። እየሰፋ እየሰፋ እየሰፋ ሂዷል። እኔ ሶስቱኛው መንግስት ነው ይሄ ብዙ መንግስት አሳልፍ ያለው። የነበሩ መንግስቶች በጣም የተበላሹና ለዘርዘራቸው፣ ለጌጥ፣ ለምቸት ነበራቸው። በተለይ ዘውዳው ሥርዓት እና ከመብላት እና መጠጣት ያልፉን ነበረ። የእነዚህ ሙሰኛ ስር የሰደደ የአገሪቱ ሀብት ወደ ድህነት ያገባ ወደ ስደት ያገባ ነው። ይሄ ጥያቄ ተቃዋሚ ኃይሎች ለሀያ ስድስት አመት ሙሉ አንስተውታል። ሰሚ ጆሮ አላገኘም። ህዝብ የሚያነሷል ያማል፣ ግን አፍ ያወጣ አፍ ያወጣ በሙሉ ተዘግቷል። እና አሁንም ሙስና ይዘናል የሚባለው ውሸት ነው ማደናገር ነው እድሜ ማራዘም ነው። የትኛው ዋና የሙስና ኮር አልተነካም። እንደገና እንዳልኩ ሙስናም እስከታች ያንሰረፋ ነው የተንሰራፋት ስለሆነ ይሄ ሙስና ኢህአዴግ ሊመታ ከሆነ መችና ተመች የለም። ምናልባት እነዚህ ተይዘው ያሉ ሰዎች አንዳንዶቹ ኢህአዴግ ካለው ከምሁራን ጋር ባለው አመለካከት የተነሳ ወይ አንድ አንድ ተቃውሞ ያነሱ ይሆናል ወይ ይጠረጠረ ይሆናሉ። ስለዚህ በሰበብ ሰበብ አድርጎ ሊሆን ይችላል፣ ሙሰኞችም ሊሆን ሊሆኑ ይችላሉ። ግለሰው በአጠቃላይ ግን የሙስና ግንዲ አልተገኘም። አንድ ጸሐፊ ምንድነው ያለው? ኢህአደግ ሙሰኞ አላሰረም። ሙሰኞስ ሊያስር ከሆነ ኢህአደግ በሙሉ መታሰር አለበት። ኢህአደግ በሙሉ ከታሰረ ደግሞ ከስልጣን መወገድ ያለበት፣ መታሰር ብቻ ሳይሆን ከስልጣን መልቀቅ አለበት ነው ያለ። ትክክል ነበር የተናገር ይሄ ሰውዬ። አሁን ሙስና እንመታለን የሚለው ነገር በውስጣቸው ላለ ቀውሲ የህብረተሰቡ አቅጣጫ ለመቀየር ነው። በአዲስ አበባ ነጋዴዎች ላይ የተደረገው አዲሱ አማካኝ የቀን ገቢ ትመናና ግብር ክፍያን በተመለከተስ ምን አስተያየት አሉት? ግብር ክፍያ አሁን የተጀመረ አይደለም። በትግራይ አስር አመቱ አስር አመት ነው። በትግራይ የትግራይ ህዝብ ብዙ ብለናል። እኔ ራሴም በትግራይ ያለ በሽታ የትግራይ ህዝብ ፋብሪካ መድኃኒት እንስሳ እንደሚፈተን ሁሉ የትግራይ ህዝብን እንደ መፈተኛ ያልሰራውን ያላገባውን ግብር ክፈል እየተባለ ሀብቱ ተወሯል። ነጋዴ ተሰዶ ቦዘኔ የሆነ ነው። የመሀል ሀገር ይሄ በሽታ እንዳይተላለፋቸው እንደተላላፊ በሽታ ከወዲህ እንከላከሉን እየን የጽፌ ነበር ከስድስት አመት በፊት ሌሎችም እንደዚህ። እና ይህ ወደ መሀል ሀገር ለምንድን ነው እስካሁን ድረስ ያልመጡ ሰጉ አዲስ አበባና ሌላ ያ ጥያቄ ከተነሳ ለወንበራቸው አስጊ ነው። ታስታውስ ከሆነ በዘጠና ሰባት አመተ ምህረት ቅንጅት ሲያንቀጠቅጧቸው በታክሲዎች የነበረ ገደብ፣ ሌሎች ሌሎች ገደብ፣ አንድ አንድ መብቶች በሙሉ ሰጡ። ስለዚህ ተረጋግተናል፣ ወዘተ የሚል ሽፋን በህዝብ ላይ ያመጡት እዳ ነው እንጂ አሁን የጀመሩት አይደለም። ግብር መክፈል አለበት፣ ሀገራዊ ግዴታው ነው። ማንም ዜጋ ግብር መክፈል አለበት፣ ግን ፍትሐዊ መሆን አለበት። ወዲህ ወደ ዩናይትድ ስቴትስ የመጡት ለሕክምና እንደነበርና አሁን ጨርሰው ወደ ሀገሩ በቅርቡ ይመለሳሉ ችግር ሊገጥመኝ ይችላል የሚል ፍራቻ በሰጧቸው አስተያየቶች ምክንያት ለሕክምና መጥቼ ከመጀመሪያ ጀምሮ በህመሙም ሰልህ እየተናገርኩ ነው የመጣሁት። አሳክሙኝ ብያቸው ደርግ በማስወገድ ሚና ነበረኝ እና ብታሳክሙኝ ምንም የተለየ ሀሳብ ቢኖራኝ አልቻሉም። ከዛም በኋላ መጥቼ የኢትዮጵያ ህዝብ በያለበት ከአውስትራሊያ፣ ከካናዳ፣ እንግሊዝ፣ ከዴንማርክ፣ ከአሜሪካ ውስጥ አሳክሞኛል። በተለይ በተለይ ደግሞ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኮሚኒቲ እጅግ ለጤናዬ ወሳኝ ሚና ተጫውተዋል እና ለእነዚህም ለእግረ መንገዴም ምስጋና እንዲደርሳቸው እችን መልእክት ብልታስተላልፍ አቶ ሰሎሞን ክፍሌ፣ አሁን ተሽሎኛል። በሽታ በሚያስተማምን ሁኔታ ነው ያለው። እግዚአብሔር ስጥልኝ። እግረ መንገዴን አንድ ጥያቄም አክዬ ነበረ። በሰጧቸው አስተያየቶች ምክንያት ችግር ይደርስብኛል ብለው ይፈራሉ እኔ ችግር ቢደርሰኝም ባይደርሰኝም ብዙ ትርጉም አልሰጠውም። ረዲ የምጽፈው እኔ የምታገለው የታገልኩበት አስራ ሰባት አመት ስለተከዳ ነው። በዚህ አስራ ሰባት አመት ትግል ደግሞ በመቶ ሺ የሚቆጠር ህዝቢ አልቋል ተሰውቷል። በህወሀት ተመርጠው ለውጥ ለማምጣት አካል ጎድለዋል። በአሁኑ ጊዜ አንድ መቶ ሀያ ስድስት ሺ አካል ጉዳተኛል። ስንት የታጋይ ቤተሰቦች አይናቸው ታውረው በህክምና ጥተው ተረበ የሞቱም አሉ። ስለዚህ ህወሀት የሚባል አመራር ግን ሀብቴ ራሱ ደልቦ በስመ ህዝብ እየነገደ የሚነር ፓርት ነው። ስለዚህ እኔ ምንድን ነው የሚያመጠ አንድ የሚያጋጥመ ምንድን ነው ማሰር ነው ሞት ነው። እኔ ይህንን ቢደረግም እቀበለዋለሁ፣ ያድርጉ። ሀቅ ተናግሬ ግን ሱባኤ እገባለሁ። አቶ አስገደ ገብረስላሴ አንጋፋው የህዝባዊ ወያነ ሓርነት ትግራይ መስራች አባል ለሰጡኝ አስተያየት በጣም አመሰግናለሁ። እኔ አመሰግናል ጥረ አሜሪካ No way.